መጽሐፈ ኢዮብ ምዕራፍ ዐሥራ ስድስት ኢዮብም መለሰ፣ እንዲህም አለ። እንደዚህ ያለ ዓይነት ነገር እጅግ ሰማሁ። እናንተ ሁላችሁ የምታደክሙ አጽናኞች ናችሁ። በውኑ ከንቱ ቃል ይፈጸማልን? ወይስ ትመልስ ዘንድ ያነሳሳህ ምንድን ነው? እኔ ደግሞ እንደ እናንተ እናገር ዘንድ ይቻለኝ ነበር፣ ነፍሳችሁ በነፍሴ ፈንታ ቢሆን ኖሮ እኔ በእናንተ ላይ ቃል ማሳካት፣ ራሴንም በእናንተ ላይ መነቅነቅ በተቻለኝ ነበር። በአፌም ነገር ባበረታኋችሁ ነበር፣ የከንፈሬን ማጽናናት ባልከለከልሁም ነበር። እኔ ብናገር ሕማሜ አይቀነስም፣ ዝምም ብል ከእኔ አይወገድም። አሁን ግን አድክሞኛል፣ ወገኔንም ሁሉ አፍርሰሃል። መጨማተሬ ይመሰክርብኛል፣ ክሳቴም ተነሥቶብኛል በፊቴም ይመሰክርብኛል በቈጣውም ቀደደኝ እርሱም ጠላኝ ጥርሶቹንም አፋጨብኝ ጠላቴ ዐይኑን አፈጠጠብኝ እነርሱም አፋቸውን ከፈቱብኝ እያላገጡ ጒንጬን ጠፈጠፉኝ በአንድነትም ተሰበሰቡብኝ እግዚአብሔር ለጠማማ ሰው አሳልፎ ሰጠኝ በክፉዎችም እጅ ጣለኝ። ተዘልዬ ተቀምጬ ነበር እርሱም ሰበረኝ አንገቴንም ይዞ ቀጠቀጠኝ፣ እንደ ዓላማ አድርጎ አቆመኝ። ቀስቶቹ ከበቡኝ፣ ኵላሊቴንም ቈራረጠ፣ እርሱም አልራራም። ሐሞቴን በምድር ላይ አፈሰሰ። በቁስሌ ላይ ቁስል ጨመረብኝ፤ እንደ ኃያል እየሰገገ ይሮጥብኛል። በቁርበቴ ላይ ማቅ ሰፋሁ፣ ቀንዴንም በመሬት ላይ አኖርሁ። ፊቴ ከለቅሶ የተነሣ ቀላ፣ የሞት ጥላ ባይኖቼ ቆብ ላይ አለ። ነገር ግን በእጄ ዓመፅ የለም። ጸሎቴም ንጹሕ ነው ምድር ሆይ ደሜን አትክደኝ ለጩኸቴም ማረፊያ አይሁን። አሁንም እነሆ ምስክሬ በሰማይ አለ የሚመሰክርልኝም በአርያም ነው ጸሎቴ ወደ እግዚአብሔር ይድረስ ዓይኔም በፊቱ እንባ ታፍስስ የሰው ልጅ ከባልንጀራው ጋር እንደሚመዋገት ሰው በእግዚአብሔር ፊት ለመሟገት ምነው በቻለ ጥቂቶች ዓመታት ካለፉ በኋላ እኔ ወደማልመለስበት መንገድ እሄዳለሁ።